ሴቶችና ቤተሰብ ዛሬም ተረኛ ነው። ቆንጅት ወደ አንቺው ልንመለስ ነው። እንደገና ገና እጅሽ ከምን? ዛሬ እጄ ከአንዲት ተወዳጅ ድምጻዊት ታሉላ አሉላ ይህንን ዜማ በጣም እንደምትወደው አውቃለሁ። የህልሜ ጓደኛ እና በሌሎቹም ዜማዎቿ የምትታወቀው ተወዳጇ ድምጻዊት ሄለን በርሄነች እንግዳዬ። አሁን ደግሞ ጠንከር ያለ ቁም ነገር የያዘ ነጠላ ዜማ ይዛ ብቅ ብላለች። ልምራሽ አትበለኝ ይባላል የዚህ ዜማ መጠሪያው። ማንን ነው ልምራሽ አትበለኝ ማለት ነው? እናንተን ወንዶች ልምራሽ ማለቱን ተው። ሁሉን ነገር አንተ ለወስነው ካልከው እንዴት ነው? እኔስ ይቅርታ፣ ለእኔ ምድል ስጠኝ ትላለች። ልምራሽ ማለቱን ተው። ሄለንን ማምሻውን አግኝቻት ነበረ። ሴቶችን ማክበር፣ ሴቶችን በሁሉም ዘርፎች የበቁ እንዲሆኑ ማድረግ ለቤተሰብ፣ ለማህበረሰብ፣ ለሀገር ወሳኝነቱን ባለኝ አቅም ለማሳሰብ ብዬ ነው ትላለች ሄለን የዜማውን መልእክት የተባበሩት መንግሥታት የሴቶች ዋናው የኒውዮርኩ ቢሮ ቀርቦለት ወዶላትም ለቅስቀሳ በቪዲዮ መልክ እንዲወጣ ማቀዱን ገልጻልኛለች። እሺ፣ በመጀመሪያ በጣም አመሰግናለሁ። አንቺ ተለገሰ ደቦች ይሄ የሴቶች ዘፈን ማለት የተሰራው ያው የበኩሌን አስተዋጽኦ ላድርግ በሚል ነገር ነው መጀመሪያ የተነሳውት ማለት ነው። ከዛ በተረፈ ደግሞ ዋናው አላማው አንድ ሴት ማለትም አንድ እናት ስትበቃ ወይም ስታቅ የመሰማት፣ የመደመቅ፣ የመታመን በራስ የመተማመን አቅሟ ይጨምራል። ይህ ማለት ደግሞ ያው አንድ እናት ከቤተሰቧ ካላት ፍቅር ኃላፊነት በተረፈ ደግሞ ለልጆቿም፣ ለባለቤቷም፣ ለማህበረሰቡም፣ ለአካባቢውም ላለው ነገር በጠቅላላ የምትጫወት ሌላ እኔ በኔ በራሴ አገላለጽ አንድ እናት ትበቃለች ሲባል ሀገር ስትበቃ ሲባል፣ ቤተሰብ ከቤተሰብ ነው የሚጀምረው። ቤተሰብ ደግሞ እናት ከእናት ነው የሚጀምረው እና እናት ስትበቃ ነው ልጆችን ልታበቃ የምትችለው፣ የተማረ ሰው ልትፈጥር የምትችለው፣ በራሷ ተማምና ሁሉን ነገር ልታደርግ የምትችለው እናት ስትበቃ ነው። እናም ማህበረሰቡም ልትለውጧ የምትችለው ደግሞ ከዛ በመነሳት ነው። ይህን ትንሽ ከማውቃት እና ትንሽ በደረስኩበት ነገር ይህን ነገር ባበረከት እኔ ለሴት እህቶቼ ለእናቶቼ፣ እኔ እናት ነኝ፣ ያንን ነገር ወክዬ ነው እየተንቀሳቀስኩ ይህንን ዘፈን የሰራሁትኝ። ኔጌቲቭ በሆነ ነገር ሳይሆን፣ እኔ ልዘፍ ነው የፈለግኩት በሚያስተምር መልኩ። ምን ችግር አለው? አንድን ነገር አብረን ብንወስደው፣ ለምሳሌ እኔ ቤቴ ውስጥ በምኖርበት ሰዓት እኔ ብቻ ወይ ደግሞ እሱ ብቻ በሚወስኑ ነገር ሳይሆን እኔንም በሚመለከተኝ እንደሚመለከተኝ በማይመለከተኝ ነገር ቤት ውስጥ እስካለው ድረስ ይመለከተኛል በምላቸው ነገር ሁሉ እኔም እንደ ኃላፊነት እዛ ቦታ ሲያስቀምጠኝ ነው ኃላፊ ነኝ ብዬ ለራሴ ያንን ቦታ የምሰጠው። ያንን ቦታ ካላገኘው ግን እንደ ሁለተኛ ሰው ራሴን ስለምቆጥረው ሁልጊዜ በራሴ መተማመን አቅሜ እየጠፋ ከህብረተሰቡ ጋር ያለኝን ነገር ምንም ነገር ያን ያክል ምንም ነገር የሚያመጣው ነገር ለውጥ ስለማይኖረው ራሴ እየደበኩ ነው የምኖረው። ከተባበሩት መንግስታት ድርጅት ጋር በመተባበር ይህንን ዜማ ስታዘጋጂ በእነሱ ጥሪ ነው? ይህንን ዜማ ሽንስ በምን አይነት ነው ሊጠቀሙበት የሚያስቡት? መጀመሪያ ያው ዜማውን ሰርቼው ነበረ። አጋጣሚ ይህንን ግጥም የጻፈልኝ ሰው በጣም የማከብረው ወንድሜ ጓደኛ ነው እና ኢንጂነር ምግባር ምከታ ይባላል። አርቲስትም አይደለም ያው ሁልጊዜ የሚል ነገር የሚያውቅ አለ እንደዚህ ያን ነገር መስራት እንደምፈልግ ያውቃል። ና ይህን ነገር ጽሑፍ ሲያሳዩን በጣም ደስ አለኝ እና ግጥሙን አለማ የደመቀ ሰራው በኋላ ይንን ሰርች ልጅ ዜዛ በቃ ዩኤን ውስጥ የምትሰራ ራይን የምትባል ልጅ ሰማዋለች። በአጋጣሚ የኔ ጓደኛ እንጂ ይባላል በእሱ አማካኝነት ወደ ዩኤን እነሱ ለስራ ይፈልጉ ነበር ና እንግሊዝ ነገር እኳናት ብለው ሲጠቆሙ ሲሰሙት በጣም ደስ አላቸው። በእንግሊዝኛ ተገልብጦ ኒውዮርክ ድረስ ተልእኮ ነው። በጣም ፓወርፉል ግጥም ተብሎ በኢሜል ይመጣልኝ። ከዛ እሱም ካለፈ በኋላ ነው ይህንን ነገር አበረከትኩኝ። ከዚያ በኋላ የሚሰጧቸው አሁን ከካሴቴ አሁን ለአዲስ አመት ካሴት ያወጣለ ከዛ በፊት ሆን መለያቅ ያለበት ስለተባለ ተለቀቀ ማለት ነው። ያታያጻ ሰው ጋር መድረስ ላለበት ማለት ነው። ቪዲዮ ክሊፕን እነሱ ናቸው የሚሰሩት። የቪዲዮ ክሊፕን መስራትም የፈለጉት ሰውን ባሳተፈ መልኩ ነው እንዲሰራ ይደረገ ያለው ማለት ነው። ሄለን በርሄ አሉላ ለአዲስ አመት አዲስ ዜማ አዲስ አልበም ታወጣለች። መልካም እድል እንመኝላታለን። ይሄኛው ቀደም ብሎ በነጻ ነው የተለቀቀው። እንግዲህ መልካሙን ሁሉ እንመኛለን። ዜማዎቿን በጣም ነው የምትወዳቸው። ደግሞ ዜማዎቿን ወዳለው ቆንጅት ደግሞ ድምፃዊዎቻችን፣ የተለያዩ የሌሎች የስነ ጥበብ ባለሙያዎች ለህብረተሰብ ጉዳይ ሲዘፍኑ በሌሎች በፍቅር በህይወት ጉዳይ ላይ እንደሚዘፍኑት ሁሉ ለእንዲህ አይነት አላማ ደግሞ ሲሰሩ ትልቅ ነገር ነው እና እየተለመደ የመጣ ይመስለኛል። አሁን አልፎ አልፎ በተለያዩ ጉዳዮች ላይ እናያለን። ሄለንም ጥሩ ስራ ነው ያስብላል። ልክ ነው። እስቲ ከዚሁ ከአትምሩን ከሚለው ልምራኝ ማለቱን ተው በሚለው ዜማ እንቆይ። 爱你。 Goodnight, my darling. I'll see